ናራቲቭ ድርሰት ብዙ ምንጮች ወደ አባይ ወንዝ ይፈሳሉ። ለገበሬዎች የገንዘብ ምንጭ የሆነው ጥጥ ነው። ትምህርት በኢትዮጵያ ውስጥ ተስፋፍቷል። ተስፋፋ መስፋፋት ይስፋፋል። የኢትዮጵያ መሬት በጣም ሀብታም ስለሆነ ብዙ አይነት አትክልቶችና ፍራፍሬዎች ይበቅላሉ። ከአትክልት እንደ ድንች፣ ካሮት፣ ሰላጣ፣ ቲማቲም፣ ዱባና ጎመን ያሉት ይበቅላሉ። ገበሬዎቹ ጥቂቶቹን አትክልቶች ለራሳቸው ምግብ እያደረጉ ብዙዎቹን ይሸጣሉ። በኢትዮጵያ ውስጥ የሚበቅሉት ፍራፍሬዎች ብዙ አይነቶች ናቸው። ለምሳሌ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማንና ወይን የመሳሰሉት ይበቅላሉ። አንዳንድ ጊዜ ፍራፍሬዎች እየተሸጡ ለገበሬዎች የገንዘብ ምንጭ ሆነዋል። በኢትዮጵያ ውስጥ የሚገኙት ኢንዱስትሪዎች በጣም ትልልቅ አይደሉም። የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና፣ የብስኩት፣ የመጠጥና የቤት ዕቃ ኢንዱስትሪዎች በብዙ ይገኛሉ። ወደፊትም በጣም እየተስፋፉ ይሄዳሉ። ጥያቄዎች። የኢትዮጵያ መሬት እንዴት ነው? ምን አይነት አትክልቶች ይበቅላሉ? አትክልቶቹ ለምን ይጠቅማሉ? ኢትዮጵያ የፍራፍሬዎች አገር ናት። ምን አይነት ፍሬዎች ይበቅላሉ? ገበሬዎች ፍሬዎቹን ይሸጣሉ። በኢትዮጵያ ውስጥ የሚገኙትን የኢንዱስትሪዎች ስም ዝርዝር ጻፍ። አንድ አገር ኢንዱስትሪዎቹን ለማስፋፋት ምን ማድረግ ይገባዋል? This is the end of Unit 39.